የትግራይ ምክር ቤት ባለፈው ሰኞ የካቢኔ ሹምሽር ማድረጉ ይታወሳል። ግርማይ ገብሩ በሹምሽሩ ዙሪያ የመቀሌ ነዋሪዎችን አስተያየት ጠይቆ ተከታዩን ልኮልናል። የትግራይ ምክር ቤት ሰኞ ዕለት የካቢኔ ሹምሽርና ሹመት ማካሄዱን ሰምተህ ይሆናል። ያለን አስተያየት እንድትነግረኝ በነገራችን ላይ ትግራይ ውስጥ በቅርቡ የሚታተም ሰርጌን የተሰኘ የግል ጋዜጣ አለ። ዋና አዘጋጁ ደስታ ገብረ መድኅን አስተያየትን ልቀበል። የስራ አስፈጻሚ ወይም ካቢኔ ውስጥ ምሁራን ተካትቶበታል። ይሄ በአዎንታዊ ጎን የሚታይ ነገር ነው። ነገር ግን ሕዝብ እየጠየቀ ያለው ጥያቄ በነዚህ በምሁራን የካቢኔ አባላት ወይም ስራ አስፈጻሚዎች ብቻ ሊመጣ የሚችል ለውጥ ነው ወይ ህዝቡ እየጠየቀ ያለው? ብለን ያልነ እንደሆነ ግን አይደለም። ህዝቡ እየጠየቀ ያለው ከፍተኛ የፖለቲካ ቁርጠኝነትና ከፍተኛ የፖለቲካ ውሳኔ የሚያስፈልጋቸውን ለውጦች ነው። እነዚህ ለውጦች ሊደረጉ የሚችሉት ደግሞ ከፍተኛ የፓርቲ አመራሩ ላይ በሚደረግ የአመለካከትም የሰውም የአቅጣጫም ለውጥ ሊሆን ይችላል። ከፍተኛ የፖለቲካ አመራሩ ላይ በሚኖር ለውጥ ነው እነዚህን ህዝብ የሚፈልጋቸውን ለውጦች መደረግ የሚችሉት። ነገር ግን እነዚህ አሁን ስራ አስፈጻሚ ውስጥ የተካተቱት ምሁራን ይህንን ለውጥ ለህዝቡ ይሰጣሉ የሚል እምነት የለኝም። በአዲስ በአዲስ አበባ ዩኒቨርሲቲ የዶክትሬት ትምህርታቸውን የተከታተሉ የሚገኙት መምህር አብረሃ ሐይለዝጊ የእርሶ የግል አስተያየት እስኪል ስማ ምሁራን መምጣት ጥሩ ነው። ግን ምሁር ስታመጣ ምሁር የእውነት የልማቱ የለውጡ ሞተር ነው ብለ አምነህ ነው እያመጣሁ ያለሁ ወይስ ልክ እንደ ፋሽን አሁን እየተወሰደ ያለው የጥልቀት ተሀድሶ ተብሎ የመጣው ፋሽን ምሁራን ማሳተፍ በሚል መጨረሻ ለመደምደም ነው ያመጣው። ምሁር ሲመጣ ለምሁር የሚመች የሚያሰራ ኢንቫይሮንመንት ሊያስኬድ የሚችል ኢንተርናል ኢንፍራስትራክቸር ተሰርቶ ነው ወይ የመጡ ያሉት? አለበለዛ ምሁር ዝም ብሎ ብቻውን ስላመጣው መጨረሻ ላይ ወደቀ ለማለት ካልሆነ በስተቀር ሁኔታው ሳይቀየር ለ26 ዓመታት ይሰራበት የነበረ አካሄድ አስተሳሰብ ሳትቀይር እምነቶች ሳትቀይር ስርዓት ሳትቀይር ተቋምና ተቋምነትን ሳትፈጥር ምሁራን በማምጣት ብቻ ለውጥ ይመጣል ብለን መጠበቅ የዋህነት ነው ብዬነማመን መቀል የሚገኘው ሀበሻ ባህላዊ የምግብ አዳራሽ አቶ ኃይለስላሴ አማሃ። ያንተን አስተያየት ደግሞ ልቀበል። በጣም ደስ ብለኛል። በግሌም እንደ ህዝብም እንደ ወጣትም በጣም ደስ ብለኛል። ለምን በባለሙያ እንዲመራ ማድረግ ለመንግስትም ለህዝብም በጣም የሚበጅ ነው፣ በጣም የሚጠቅም ነው ብዬን ማሰው ና በጣም ደስ ብለኛል። ለወደፊቱ ትልቅ ለውጥ ነው የምጠብቀው። ለዚህ የሚመራ ደግሞ ትልቅ ባለሙያ ያስፈልጋል። መንግስት ደግሞ ባለሙያ ያስፈልጋል ብሎ እንደዚህ ማሰቡ ይህ ትልቅ ለውጥ ነው። በጣም ደስ ብለኛል። በማንኛውም የፌደራል ጉዳዮች የህግ ጠበቃና አማካሪ መስጦፋ አብዱ ማህሙድ፣ እስኪ የርሶን አስተያየት ደሞ ልስማ። ጥልቅ ተሃድሶ ተብሎ መንግስትም ብዙ ጥረት እንደሚያደርግ በአገር አቀፍ ደረጃ አጀንዳ ተይዞበት በዚህ መሰረት የክልሎችም ተስፋ እያደረግን እንደነበር ይታወቃል። የትግራይ ህዝብም በለውጡ ዙሪያ በተለይም የአመራር ለውጥ የሚመለከተውን እየጠበቀ እንደነበር ይታወቃል። በዚህ መሰረት የተወሰኑ ባለስልጣናት፣ የቢሮ ሀላፊዎች ለውጦች ተደርገዋል። ቢሆኑም የተደረጉት ለውጦች በእኔ አስተያየት ህዝብ በቀጥታ ምሬት ያሰማባቸው ወይም በመልካም መስተዳድር ችግር አለባቸው ተብሎ የሚታሰቡትን የተደረገ አይመስለኝም። በዚህ ሁኔታ ሳየው እንደ ለውጥ ግን ያው ተቀብለን ጥሩ ነው ብለን ወደፊትም በዚህ ለውጥ እርምጃ የለውጥ ሂደቱን መሰረት አድርገው ሌሎችም ይደረጋሉ ብለን እንገምታለን። ቢሆንም ግን በተለይ እኔ እንደ ጠበቃ የጠቅላይ ፍርድ ቤት ለውጥ አለ። ለውጥ የተደረገበት ከመቀለ ዩኒቨርሲቲ አምጥተው ለጠቅላይ ፍርድ ቤቱ ፕሬዝደንትና ምክትል ፕሬዝደንት መሾማቸው ሁላችንም ሰምተናል። ግን እንደ እኔ እምነት የተደረገው ሹመት ተገቢ ነው ብዬ አላሰብኩትም። ምክንያቱም መቀለ ዩኒቨርሲቲ ማስተማርና ወደ ጠቅላይ ፍርድ ቤት ፕሬዝደንት መሆን ሁለቱም እጅግ በጣም የተራራቁ የስራ ዘርፎች ናቸው። የጠቅላይ ፍርድ ቤት ስራ እጅግ ልምድ ይጠይቃል። በፍርድ ቤቱ ያለው ሌሎች የአሰራር ችግሮችም ይቀርፋሉ ተብሎ ለመገመት ይከብዳል። ቢሆንም ካሉት ሰራተኞች ወይም ካሉት ነባር የዳኞች በመተባበር ተጋግዘው ወደፊት ችግሮቹን ይፈታሉ ብለን እንገምታለን። በዚህ ሂደት ቢቀጥል ተስፋ አደረጋለሁኝ። እንግዲህ አስተያየት ለሰጡኝ ሁሉንም አመሰግናለሁኝ። ለአሜሪካ ድምፅ ግርማ ይገብሩ ከመቐለ።